ስፖርት። ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል። ኢትዮጵያዊቱ አትሌት በሳምንቱ መጨረሻ ላይ በተከናወነው የአምስት ኪሎ ሜትር ውድድር ክብረ ወሰን ሰብራለች። ሌላኛው ኢትዮጵያዊ አትሌት በውድድር ወቅት ባደረገው ጫማ የመርገጫ ከፍታ ምክንያት የማራቶን ድሉ ተነጥቋል። የሊቨርፑል አጥቂ ሞሳላ አንድመቶኛ ግቡን ትናንት ሊድስ ዩናይትድን ባሸነፉበት ግጥሚያ በመክፈቻው አስቆጥሯል። በእንግሊዝ ፕሪሚየር ሊግ የእግር ኳስ ግጥሚያ ታሪክ አንድ መቶ ግቦችን ከመረብ በማሳረፍም ሁለተኛው አፍሪካዊ ተጫዋች ሆኗል። ከ12 ዓመታት በኋላ ወደ ማንቸስተር ዩናይትድ የተመለሰው ፖርቹጋላዊ አጥቂ ክሪስቲያኖ ሮናልዶም ለማንቸስተር ዩናይትድ ሁለት ግቦችን ከ መረብ ማሳረፍ ችሏል። በፎርሙላ አንድ የመኪና ሽቅድምድም ለሰባት ጊዜያት የዓለማችን ኮከብ የሆነው ሎዊስ ሀሚልተን ትናንት በውድድር ወቅት ለጥቂት ከከባድ አደጋ ተርፏል። ከተጨማሪ የስፖርት ዘገባ ጋር አብራችን ቆዩም። ወደ እንግሊዝ ፕሪሚየር ሊግ እና የጀርመን ቡንደስሊጋ ጨዋታዎች ቅኝት ከመሻገራችን በፊት ኢትዮጵያውያን አትሌቶችና ቡድኖች በሳምንቱ መጨረሻ ያከናወኗቸውን ውድድሮች አጠር አድርገን እናሰማለን። ኢትዮጵያዊቱ አትሌት ሰንበሬ ተፈሪ ትናንት በአምስት ኪሎ ሜትር የሩጫ ውድድር የዓለም ክብረ ወሰን በመስበር አሸናፊ ሆናለች። ሰንበሬ ርቀቱን 14 ደቂቃ ከሰላሳ ሰከንዶች በመሮጥ ያሸነፈችው ጀርመን ባየርን ግዛት ውስጥ ከኒውረምበርግ ከተማ አቅራቢያ በምትገኘው አነስተኛዋ የሄርሶጌናውራ መንደር ውስጥ በተከናወነ ፉክክር ነው። ከዚህ ቀደም የርቀቱ ክብሮ ሰን ተይዞ ይዞ የነበረው በኬንያዊቷ ቢያትሪስ ቼፕኮች ነበር። ሰንበሬ ክብሮ ሰኑን ያሻሻለችው በ13 ሰከንድ ነው። ኬንያዊቷ የካቲት ወር ላይ ሞናኮ ውስጥ በተደረገው ፉክክር በአንድ ሰከንድ ልዩነት ክብሮ ሰኑን የነጠቀችው ከትውልደ ኢትዮጵያዊቷ ሆላንዳዊት አትሌት ሲፋን አሰን ነበር። ሲፋን ከሁለት ዓመታት ግድም በፊት ተመሳሳዩን የአምስት ኪሎ ሜትር ርቀት 14 ደቂ ደቂቃ ከ44 ሰከንድ በመሮጥ ነበር ክብረሰን ይዛ የቆየችው። አሁን ክብረሰኑ በሰንበሬ ተፈሪ ተሰብሯል። በሌላ የአትሌቲክስ ዜና በኦስትሪያ ቪዬና የማራቶን ፉክክር ትናንት 2 ሰዓት ከ09 ደቂቃ ከ22 ሰከንድ በመሮጥ አንደኛ ወጥቶ የነበረው ኢትዮጵያዊው አትሌት ደራራ ሁሪሳ ባደረገው የመሮጫ ጫማ ምክንያት ድሉ ተነጥቋል። አትሌት ደራራም አዲዳስ ባዘጋጀው የአዲ ዜሮ ፉክክር ላይ ተጫምቶት የነበረው ጫማ መርገጫ ከ አርባ ሚሊ ሜትር ወፈር ያለ ነው በሚል ነበር ከውድድሩ መጠናቀቅ በኋላ አሸናፊነቱ የተሰረዘው። እናም ሁለት ሰዓት ከ09 ደቂቃ ከ25 ሰከንዶች በመሮጥ በውድድሩ ሁለተኛ ወጥቶ የነበረው ኬንያዊው አትሌት ሊዮናርድ ላንጋት አሸናፊ ሆኗል። ኢትዮጵያዊው አትሌት በተስፋ ጌታውንና ኬንያዊው ኤድዊን ኮሴጂ በመሸጋሸግ የሁለተኛና የሶስተኛ ደረጃን ይዟል። እግር ኳስ በአፍሪቃ ሻምፒዮንስ ሊግ የእግር ኳስ ማጣሪያ የመጀመሪያ ዙር ግጥሚያ ትናንት ባህር ዳር ከተማ ውስጥ በአልሂላል ሂላል ሁለት ለዜሮ ሲመራ የቆየው ፋሲል ከነማ ቡድን ሁለት እኩል በመውጣት ነጥብ ተጋርቷል። ለፋሲል ከነማ በረከት ደስታ በስድሳ አምስተኛው እንዲሁም ኦኪ ኦፎ ላቢ በ78ኛው ደቂቃ ላይ ሁለቱን ግቦች ከመረብ አሳርፏል። ሙሐመድ አብድልራማን ዩሲፍ በ23ኛው እንዲሁም ያሴር ሞዛሚል በ53ኛው ደቂቃዎች ላይ ባስቆጠሯቸው ግቦች የሱዳኑ ሂላል ሁለት ለዜሮ ሲመራ ነበር። ከረፍት መልስ በተገኙ ሁለት ግቦች ግን ፋሲል ከነማቻ መውጣት ችሏል። በሌላ ውድድር በካፍ የኮንፌዴሬሽን ዋንጫ ግጥሚያ የኢትዮጵያ ቡና በዩጋንዳው ሬቬኒው ኦቶሪቲ የሁለት ለአንድ ሽንፈት ገጥሞታል። የመልሱን ጨዋታ የኢትዮጵያ ቡና ቡድን የፊታችን እሁድ በሜዳው ያከናውናል። ፕሪምየር ሊግ ሞሳላ ትናንት ሊቨርፑል ሊድስ ዩናይትድን 3 ለዜሮ ባሸነፈበት ግጥሚያ ያስቆጠረው የመክፈቻ ግብ በእንግሊዝ ፕሪምየር ሊግ 100 ግቦችን ከመረብ በማሳረፍ ከዲዲየር ድሮግባ ቀጥሎ ሁለተኛው አፍሪቃዊ አድርጎታል። የሁለት ጊዜያት የአፍሪቃ ኮከብ ተጫዋችነት ማዕረግን የተቀዳጀው ግብፃዊው የሊቨርፑል አጥቂ መሐመድ ሳላ አንድ መቶኛ ግቡን ማስቆጠር የቻለው በ162 ሁለተኛ ጨዋታው ነው። በዚህም ሞሳላ በፕሪሚየር ሊጉ ታሪክ አንድመቶ ግቦችን በማስቆጠር አምስተኛው ፈጣን አጥቂ ሆኗል። አራተኛው ፈጣን አግቢ 100ኛ ግቡን በ160ኛ ጊዜ ሲሰለፍ ያስቆጠረው ቴሪ ኦንሪ ነው። ሰርጂዮ አግዌሮ በ147 ጊዜ ተሰላፊነቱ መቶኛ ግቡን ሲያስቆጥር፣ ሃሪኬን በ141ኛ የፕሪሚየር ሊግ ተሰላፊነቱ መቶኛዋን ግብ ከመረብ በማሳረፍ የሁለተኛ ደረጃን ይዟል። ከሁሉም ተጫዋቾች አንድ መቶኛ ግቡን በፕሪምየር ሊጉ በፍጥነት በማስቆጠር እስካሁን የሚመራው አለን ሺረር ነው አለን ሺረር አንድ መቶኛ ኳሱን ከመረብ ያሳረፈው በፕሪምየር ሊጉ ለ124ኛ ጊዜ በተሰለፈበት ወቅት ነበር ኢያን ራይት ና ሮቢ ፎለር በ173ኛ ና 175ኛ ተሰላፊነታቸው አንድ መቶኛ ግባቸውን በማስቆጠር ከሞሳላ ስር ይገኛሉ በትናንቱ ድል ሊቨርፑል ነጥብና የግብ ክፍያውን ከቸልሲ ጋር በማስተካከል የሁለተኛ ደረጃን ተጋርቷል ሁለቱም በፕሪምየር ሊጉ 10 ነጥብና 9 ግብ ክፍያ አላቸው። ማንቸስተር ዩናይትድ በተመሳሳይ አስር ነጥብ ሆኖ በ11 የግብ ክፍያ በአንደኛ ደረጃ ላይ ይገኛል። ከሁለት ዓመታት በኋላ ወደ ማንቸስተር ዩናይትድ የተመለሰው ፖርቹጋላዊ ዋጥቂ ክርስቲያኖ ሮናልዶ ግብ ማስቆጠር ጀምሯል። የ36 ዓመቱ ዋጥቂ ቅዳሜ ለት ማንቸስተር ዩናይትድ ኒውካስል ዩናይትድን አራት ለአንድ ኩም ባደረገበት ግጥሚያ ሁለት ግቦችን ከመረብ አሳርፏል። በዚያም አሁንም ድረስ የግብ ቀበኛነቱን አስመስክሯል። እንደ ቀድሞ በርካታ ተጫዋቾችን በኳስ ጥበቡ እያታለለ ባይሆንም ወዲያው ያገኛቸውን ኳሶች ከመረም ማሳረፍ እንደሚችል ግን አሳይቷል። የመጀመሪያዋ ግብ የተቆጠረችው የኒውካስሉ ግብ ጠባቂ ፍሬዲ ውድማን ያጨናገፋትን ኳስ በፍጥነት ከተከላከያ ፈትልኮ በመውጣት በመምታት ነው። ቡንደስሊጋ ቅዳሜ እለት በተከናወኑ ግጥሚያዎች ቦሩሲያ ዶርትሙንድ ባየር ሌቨርኩሰንን አራት ለሶስት ድል በማድረግ ነጥቡን ወደ ዘጠኝ አድርጓል። አውግስቡርግ ከኡኒየን በርሊን ጋር ያለምንም ግብ ሲለያይ፣ ባየርን ሚንሽን ላይፕሲሽን በሰፋ የግብ ልዩነት አራት ለአንድ አሸንፏል። አሰልጣኝ ዩሊያን ናግልስማን የቀድሞ ቡድናቸውን በሰፋ የግብ ልዩነት ለማሸነፍ አልተቸገሩም። ላይፕሲሽ ባለፉት አራት ግጥሚያዎቹ የቅዳሜው ሶስተኛ ሽንፈቱ ነበር። በዚህም በሦስት ነጥብ ብቻ ተወስኖ አስራ ሁለተኛ ደረጃ ላይ ይገኛል። አስር ነጥብ ያለው ባየርን ሚንሽን በቮልስቡርግ በሁለት ነጥብ ተበልጦ የሁለተኛ ደረጃን ይዟል። ዘንድሮ ወደ ቡ ቡንደስሊጋው ያደገው ግሮይተር ፊርትስ በቮልስቡርግ እንዲሁም ሆፍንሃይም በማይንስ ሁለት ለዜሮ ተሸንፏል። እንደ ቦሩሲያ ዶርትሙንድ ዘጠኝ ነጥብ ያለው ማይንስ በግብ ክፍያ ተበልጦ አራተኛ ደረጃ ላይ ይገኛል። ሰባ አራተኛው ደቂቃ ላይ አንድ ተጫዋቹ በቀይ ካርድ ከሜዳ የተሰናበተበት ኮሎኝ ከፍራይቡርግ ጋር አንድ እኩል ተለያይቷል። ፍራይቡርግ አቻ የምታደርገውን ግብ ብራፋይል ያስቆጠረው ፍሎሪያን ካይንስ በቀይ ካርድ ከተሰናበተ ከአስራ አምስት ደቂቃ በኋላ ላይ ነው ትናንት በተከናወኑ የቡንደስሊጋ ግጥሚያዎች ደግሞ ሄርታ ቤርሊን ቦሁምን 3 ለአንድ ድል አድርጓል። ከታችኛው ዲቪዚዮን በማደግ ዘንድሮ ቡንደስሊጋውን የተቀላቀለው አርሚኒያ ቢሌፌልድ በቦሩሲያ ሚንሽንግላድባህ 3 ለአንድ ተሸንፏል። ቢሌፌልዶች እስከ 69ኛው ደቂቃ ድረስ አንድ ኩል በመሆን በቡንደስሊጋው ልምድ ያለው ቦሩሲያ ሚንሽንግላድባህን አስጨንቀው አምሽቷል። ሆኖም ቀዳሚዋን ግብ በ35ኛው ደቂቃ ላይ አስቆጥሮ የነበረው ላርስ ሽቴንድል 69ኛው ደቂቃ ላይ ተኛ ግቡን ከመረብ በማሳረፍ አርሜኒያ ቢሌፌልዶችን እጅ አሰጥቷል። ለአርሜኒያ ቢሌፌልድ አቻ የምታደርጓን ግብ የመጀመሪያው አጋማሽ መደበኛ የጨዋታ ክፍለ ጊዜ ተጠናቆ አርባ ሰባተኛው ደቂቃ ላይ ያስቆጥረው ጃፓናዊው አማካይ ተጫዋች ማሳያ ኦኩጋዋ ነው። ትናንት በተደረገ ሌላ ጨዋታ 82ኛው ደቂቃ ላይ አንድ ተጫዋቹ በቀይ ካርድ ከሜዳ የተሰናበተበት ሽቱትጋርት ቡድን 88ኛው ደቂቃ ላይ ከመሸነፍ የታደገችውን ግብ አስቆጥሯል። ኦማር ማርሙሽ በ25000 ተመልካች ፊት ከመረብ ያሳረፋት ኳስ ቡድኑን አቻ ስታደርግ ለሱም በቡንደስሊጋው ለሽቱትጋርት ያስቆጥራት የመጀመሪያ ግቡ ተደርጋ ተመዝግባለታለች። ግብ በማስቆጠሬና ነጥብ በመያዛ ችን እጅግ በጣም ነው ደስ ያለኝ። ግቡን ለማስቆጠር ሜዳ ውስጥ የቻልኩትን ሁሉ አድርጌያለሁ። በቡንደስሊጋው የመጀመሪያ ግቤ ለማስቆጠር ይህችን ቀን ሳልማት ነበር። ይኸው ዛሬ ተሳክቷል። ግን ደግሞ ከቡድኔ ጋር ሶስት ነጥብ ይዘን ወጥተን ቢሆን ኖሮ ይበልጥ ደስ ባለኝ ነበርም። ግብፃዊ ካናዳዊው አጥቂ ከቮልፍስቡርግ በውሰት ወደ ሽቱትጋርት ከመጣ ዛሬ ገና አስራ አራተኛ ቀኑ ነው። የሜዳ ቴኒስ በሜዳ ቴኒስ ታላቅ የፍጻሜ ውድድር ክብር ወሰን ለመስበር አልሞ የነበረው ሰርቢያዊው የዓለማችን ድንቅ አትሌት ኖቫክ ጄኮቪች ሽንፈት ገጠመው። እንደ ሮጀር ፌዴረርና ራፋኤል ናድል በታላቅ የፍጻሜ ውድድሮች ለ20 ጊዜያት አሸናፊ የሆነው ኖቫክ ጄኮቪች በሶስት ዙር ውድድር ነው ትናንት የተሸነፈው። ሩሲያዊው ዳኒል ሜድቬዴቭ የ34 ዓመቱ የሜዳ ቴኒስ ኮከብን በተከታታይ ሶስት ዙር በተመሳሳይ ውጤት አራት ለስድስት አሸንፎታል። ሞቪች ከሶስት ወራት በኋላ በሚከፈተው ሌላኛው ዙር የአውስትራሊያ የፍጻሜ ውድድር ምናልባትም ሕልሙን እውን ማድረግ ይሳካለትም ይሆናል። እስከዚያው ድረስ ግን ከተቀናቃኞች እኩል በያዘው ነጥብ መቆየቱ አይቀርም። የመኪናሽ ቅድምድም በጣሊያን የግራንድ ፕሪ የመኪና ሽቅድምድም ሌዊስ ሀሚልተን ትናንት ለጥቂት ከከባድ አደጋ ተረፈም። አደጋው የተከሰተው በመጀመሪያው ዙር ላይ የሬድቡል አሽከርካሪው ማክስ ፈርሽታፕን በሬድቡል የውድድር ተሽከርካሪው የሌዊስ ሀሚልተን መኪናን በጠርዝ በኩል በመግጨቱ ነበር። በግጭቱም የማክስ መኪና መርሴዲሱ ላይ ከፍ ብላ በመውጣት የሌዊስ ሀሚልተን የራስ መከላከያ የብረት ቁርን ገጭታለች። ሎትሮ የራስ መከላከያ ማድረግን የሚቃወመው ሉዊስ ሃሚልተን በትናንትና ዕለት የራስ መከላከያ ማድረጉ ሊደርስበት ይችል ከነበረው ብርቱ አደጋ ታድጎታል። ሁለቱ ተፎካካሪዎች ከሁለት ወራት በፊትም በነበረው የብሪታንያ ግራንድ ፕሪሽ ቅደምድምም ተጋጭተው ማክስ ፈርሽታፕን ለሐኪም ቤት ተዳርጎ እንደነበር ይታወሳል። የመርሴዲስ ቡድን የፎርሙላ አንድ ውድድሮች ላይ ለውጥ ሊኖር ይገባል ሲል ጥሪ አሰምቷል። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።